The Voice of America e -E. Yeah. The O.A. Yeh, Yamer Kadims, Radio Tabeanu. <laughs> በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 10 2013 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እና የሩሲያው አቻቸው ብላድሚር ፑቲን አዎንታዊ ግምገማቸውን ያቀረቡበትን ጉባኤያቸውን አጠናቀቁ። ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ዶላር ተጨማሪ ድጋፍ ማድረጓን አስታወቀች። እነዚህንና ሌሎች የሀገር ውስጥና ዓለም አቀፍ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ ክቡራን አድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርንላለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ፣ ቪኦኤ ኒውስ ዶትኮም ላይ እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ያስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂ ይታየ ነኝ። ፌስቡክ ኢትዮጵያ ውስጥ የፊታችን ሰኞ ሊካሄድ በታቀደው ስድስተኛው ሀገር አቀፍ ምርጫ ዋዜማ የአገር ውስጥ ተጠቃሚዎችን ኢላማ ያደረገና ከኢትዮጵያ የመረጃ ደህንነት ኤጀንሲ ኢንሳ ጋር ግንኙነት ካላቸው ግለሰቦች የተገናኘ ነው ያለውን ሐሰተኛ ሲል የጠራውን የማህበራዊ ገጾች መረብ መዝጋቱን እንዳስታወቀ ሮይተርስ ዘገበ። መረቡ ስለ ጠቅላይ ሚኒስትር አብይ አህመድና ፓርቲያቸውን ብልጽግናን ጨምሮ በዋናነት በአማርኛ የተዘጋጁ ዜናዎችና ዘገባዎችን ሲያወጣ ነበር ብሏል። የኦሮሞ ነጻነት ግንባር ኦነግን የኢትዮጵያ ዲሞክራሲያዊ ፓርቲንና የትግራይ ነጻ አውጪ ግንባርን ጨምሮ ተቃዋሚ ፖለቲከኞችንና ድርጅቶችን የሚነቅፉ አስተያየቶችንም ያወጣ እንደነበረ መናገሩን የሮይተርስ ዘገባ አመልክቷል። የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር በጉዳዩ ላይ አስተያየት እንዲሰጡ ተጠይቀው ምላሽ እንዳላገኘ ሮይተርስ ጠቅሷል። ፌስቡክ ስለ ወሰደው እርምጃ ምላሽ የተጠየቁት የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ተጠሪ ቢለኔ ስዩም ኢንሳ በሰላም ሚኒስቴር ስር የሚተዳደር ነጻ ተቋም ስለሆነ ጥያቄያችሁን ወደዚያው አቅርቡ ማለታቸውን የዜና አውታሩ ገልጿል። የፊታችን ሰኞ በሚከናወነው ምርጫ ዶክተር አብይ አህመድ ጠቅላይ ሚኒስትርነቱን ከያዙ ወዲህ ለምርጫ የሚቀርቡበት የመጀመሪያ ጊዜያቸው ይሆናል። ከሀገሪቱ የምርጫ ክልሎች መካከል በተለያዩ ጸጥታ ነክ የሎጂስቲክስና ልዩ ልዩ ምክንያቶች 59 በሚሆኑት ላይ ምርጫው የፊታችን ሰኞ ሳይሆን ጳጉሜ አንድ ቀን እንደሚካሄድ ምርጫ ቦርድ ማስታወቁ ይታወሳል። በትግራይ ክልልም ከግጭቱ ጋር በተያያዙ የተለያዩ ምክንያቶች ምርጫው እንደማይካሄድ ይታወቃል። የሆነ ሆኖ ፌስቡክ የዘጋቸው አካውንቶች እንቅስቃሴያቸው በቀጥታ ትግራይ ክልል ውስጥ ባለው ግጭት ላይ ያተኮረ እንዳልነበረ ነው የገለጸው። ፌስቡክ አያይዞ አንድ ነጥብ አንድ ሚሊዮን ባለ አካውንቶች ከመረቡ ገጾች አንዱን ወይም ከአንድ በላይ ይከተሉ እንደነበረ እና ወደ 766 ሺህ አካውንቶች ከቡድኖቹ ወይም ማለት ከመረቡ አንዱን ወይም ከዚያ በላይ መቀላቀላቸውን አመልክቷል። በፌስቡክና በኢንስታግራም ላይ ተከፍተው ሲንቀሳቀሱ የነበሩት አካውንቶች የወልና የግል ገጾች በተቀናጀ መንገድ ሐሰተኛ እንቅስቃሴ ማድረግን የሚከለክለውን ደንባችንን ጥሰው አግኝቻቸዋለሁ ማለቱን ጨምሮ ዘግቧል። ፌስቡክ ካለፈው የአውሮፓ 2020 ዓ ም ያነሳ በቀጠሉት 2021 ዓ ም ወራት የመረቡ እንቅስቃሴ እየጨመረ መምጣቱን እንዳስተዋለ ገልጾ በቅርቡም ዩናይትድ ስቴትስ በኢትዮጵያ ላይ የጣለቻቸውን ማዕቀቦች የተመለከተ ትችት አውጥቶ እንደነበረ ጠቁሟል። መረቡ በተለያዩ መድረኮች ላይ ማስታወቂያ ለማውጣት በአሜሪካ ዶላር በተፈጸመ ክፍያ 6200 ዶላር እንዳወጣ ፌስቡክ መናገሩን ሮይተርስ ያጠናክረው ዘገባ አመልክቷል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደንና የሩሲያው አቻቸው ቭላዲሚር ፑቲን ስዊዘርላንድ ጄኔቫ ላይ ያደረጉትን ጉባኤ ግልጽ ልዩነቶቻቸው እንዳሉ ቢሆንም በአጠቃላይ ውይይታቸው ግን አዎንታዊ እንደነበረ ገልጸዋል። አራት ሰዓታትን ያህል የፈጀው ውይይት አጠቃላይ ድባቡ መልካም መሆኑን ፕሬዝደንት ባይደን ተናግረዋል። ፑቲን በበኩላቸው ውይይቱ ፍጹም ገንቢነትን የተላበሰ መሆኑን ተናግረዋል። ሁለቱም ወገኖች በስትራቴጂያዊ መረጋጋትና ሳይበር ደህንነት ዙሪያ ለመነጋገር ተስማምተዋል። ዩክሬንን በሚመለከት ያላቸው ልዩነት በውይይቱ ላይ ታይቷል። በመጽሔት ክፍለ ጊዜ በአብይ ርዕስ የሁለቱን መሪዎች ውይይት በስፋት የሚዳስስ ዘገባ ይቀርብበታል። የዓለም የምግብ ፕሮግራም WFP በተለያዩ የአፍሪካ ሀገሮችና በየመን በረሃብ አፋፍ ላይ የሚገኙ ከ34 ሚሊዮን በላይ ሰዎችን ለማዳን አፋጣኝ እርምጃ መውሰድና በቢሊዮኖች የሚቆጠር የገንዘብ ድጋፍ እንደሚያስፈልግ አስታወቀ። ሊሳ ሽላይን ከጄኒቫ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል። ባለፈው ሳምንት የቡድን ሰባት ሀገራት በረሃብ አደጋ ቋፍ ላይ የሚገኙ በሚሊዮኖች የሚቆጠሩ ሰዎች የተጋረጠባቸው ሰብአዊ ቀውስ እንዳሳስባቸው አስታውቀዋል። በመቶ ሺህ የሚቆጠሩ ሰዎች በረሃብ ሊሞቱበት የሚችለውን አደገኛ አጋጣሚ ለመግታትም ሰባት ቢሊዮን ዶላር ለመለገስ ቃል ገብተዋል። የዓለም ምግብ መርሃ ግብር የቡድን ሰባት አገራትን ነፍስ አድን ሰብዓዊ ድጋፍ ለመስጠት ያሳዩትን ቁርጠኝነት በበጎ ተቀብሎታል። ይሁንና ቃል የተገባው ገንዘብና የመከላከያ እርምጃዎቹ የመጡት ከተግዳሮት ጋር ነው። የመርሃ ግብሩ ቃል አቀባይ ቶምሰን ፌሪ ይህንን ይላሉ። unimpeded humanitarian access ሕይወት የማዳን ጥረታችን ክልከል አልባ የሰብአዊ ድጋፍ ስርጭት ሂደት ላይ የሚወሰን ነው። በቡድን ሰባት ሀገራት በኩል ያገኘነው ቁርጠኝነት የገንዘብ ድጋፍ ስራችንን ለማስፋፋትና በእጅጉ ድጋፍ የሚሹትን ለመድረስ ያግዘናል ነው ያሉት። ቀደም ብለው የቀረቡት የደግፉን ተማጽኖዎች ያገኙት መልስ ከተጠበቀው ያነሰ ነበረ። በመጋቢት ወር የዓለም ምግብ መርሃ ግብርና የምግብና እርሻ ድርጅት ተግባራቶቻቸውን ለማሳደግና የተንሰራፈውን ረሃብ ለመግታት 5.5 ቢሊዮን ዶላሮችን ጠይቀው ነበረ። ይህ ግብ ባለመሳካቱ የዓለም ምግብ መርሃ ግብር ለሚሊዮኖች ያዳረሰው የነበረውን የነፍስ ወከፍ እርዳታ መጠን እንደቀነሰ ቃል አቀባዩ ተናግረዋል። በአንዳንድ ሁኔታዎች ይህ እርምጃ ምግብን ከተራቡት ላይ ነጥቆ በጣም ለተራቡት መስጠት እንደሚመስልም ያውሳሉ። ርሃብ ከማየሉ በፊት እርምጃ ልንወስድ በእጅጉ የሚያስፈልግባቸው ስፍራዎች አሉ። እነሱም የመን፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማዳጋስካር በቅርቡ ደግሞ የኢትዮጵያ ትግራይ ክልሎች ናቸው። በቀጣይ ስድስት ወራት ብቻ የዓለም ምግብ መርሃ ግብር አራት ቢሊዮን ዶላር ይፈልጋል። እርምጃ ለመውሰድና የድጋፍ ማነስ ያለው ውጤት የሚገለጸው በሚጠፉ ሕይወቶች ልክ ነው ያሉት። እርዳታ በእጅጉ የሚያስፈልጋቸው ሰዎች ላይ ለመድረስ አለመቻሉ ሕይወት የማዳን ጥረቶች እያስተጓጎለ እንደሆነም ተናግረዋል። ለምሳሌ በጦርነት በተጎሳቆለው የሰሜን ኢትዮጵያ ትግራይ ክልል 3500 ሰዎች ከአውዳሚ የረሃብ አደጋ ጋር ተፋጠዋል። የዓለም ምግብ መርሃ ግብር የሰዎችን ስቃይ ለመቀነስ እንዳይችል በክልሉ የሚያደርጋቸውን የሰብዓዊ ድጋፍ እንቅስቃሴዎች እያገዱበት እንደሚገኝ አስታውቀዋል። ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ዶላር ተጨማሪ ድጋፍ ማድረጓን ይፋ አድርጋለች። ከዚህ ቀደም ከሰሃራ በስተደቡብ ለሚገኙ ሀገሮች 541 ሚሊዮን ዶላር መለገሷን የዓለም አቀፍ ልማት ኤጀንሲዋ ማለት የዩኤስኤአይዲ የኮቪድ-19 ግብረ ኃይል ዋና ዲሬክተር ጀረሚ ኮኒንዲክ አስታውቀዋል። ኮቪድ-19 በፈጣን ሁኔታ እየተስፋፋ ባለባት በአፍሪካ አስራ አምስት ሀገሮች ወደ ወረሽኙ ሶስተኛ ዙር ማዕበል በመሸጋገር ላይ መሆናቸውን የአፍሪካ የበሽታዎች መቆጣጠሪያ እና መከላከያ ማዕከል አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። በተዛመደ ዜና በአፍሪካ ሀገሮች የጸረ ኮቪድ-19 ክትባት ሂደት ዝግተኝነትና በቫይረሱ የሚያዘው ሰው ብዛት እያሻቀበ መሆኑ የአህጉሪቱን የጤና ጥበቃ ባለስልጣናት እያሳሰበ ነው። አፍሪካ ከዓለም ህዝብ 18 ከመቶውን የሚይዘው አንድ ነጥብ ሶስት ቢሊዮን ህዝብ ያላት ሆና ሳለ በዓለም ዙሪያ ስራ ላይ ከዋለው የክትባት መጠን ውስጥ የደረሳት ሁለት ከመቶ ብቻ መሆኑን አሶሺየትድ ፕሬስ ዘግቧል። እስካሁን አንድም ሰው ያልተከተበባቸው የአፍሪካ ሀገሮች እንዳሉም ገልጿል። ሀገሮች እስከ መጪው መስከረም ባለው ጊዜ ውስጥ ከህዝባቸው አስር ከመቶውን እንዲያስከትቡ የዓለም የጤና ድርጅት ያወጣውን ግብ ዘጠና ከመቶ የሚሆኑት የአፍሪካ ሀገሮች እንደማያሳኩ ነው የተገለጸው። የዓለም የጤና ድርጅት ባወጣው መግለጫ በአፍሪካ ሀገሮች የኮቪድ-19 ወረርሽኝ ስርጭት ይዞታ አምና በመጀመሪያው የቫይረሱ ስርጭት ማዕበል ጊዜ ወደ ነበረበት ደረጃ እየተቃረበ መሆኑን ተናግሯል። በአሁኑ ጊዜ በአህጉሪቱ ለሶስተኛ ጊዜ ያሻቀበው የኮሮና ቫይረስ ስርጭት ማዕበል የቫይረሱ አዲስ ተጋላጮች ቁጥር በየሳምንቱ በ20 ከመቶ እየጨመረ መሆኑንና በዚህም ይዞታው በመጀመሪያው የወረርሽኙ ማዕበል ወቅት በሳምንት 120 ሺ አዲስ ተጋላጮች ይገኙ ወደ ነበሩበት ደረጃ እያመራ መሆኑን የጤና ድርጅት ባወጣው መግለጫ አስታውቋል። በዓለም ዙሪያ ደግሞ የቶኪዮ ኦሊምፒክስ እየተቃረበ ባለበት በአሁኑ ወቅት ጃፓን የዋና ከተማዋን የኮቪድ-19 የእንቅስቃሴ ክልከላ ቀስ በቀስ ማንሳት ጀምራለች። በመጨረሻም ማሊ የሚገኙ የፈረንሳይ ጦር አባላት የታላቁ ሰሐራ እስላማዊ መንግስት የሚባል ሸማቂ ቡድን ከፍተኛ መሪ በቁጥጥር ስር መዋላቸውን ትናንት ይፋ አድርገዋል። ዳዲ ኡልድ ቺዋኢብ ወይም በቅጽል ስሙ አቡ ዳርዳር በሚባል የሚጠራው መሪ የተያዘው ኒጀር፣ ማሊ እና ቡርኪና ፋሶ በሚዋሰኑበት ድንበር አካባቢ ነው። ስፍራው ጽንፈኛው ቡድን በተደጋጋሚ ጥቃት ያደረሰበት እንደሆነ የፈረንሳይ ጦር ሰራዊት በመግለጫው አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት ታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ በ25 ሜትር ባንድ በ1240 ኪሎ ርስ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 10 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደንና የሩሲያው አቻቸው ብላድሚር ፑቲን አዎንታዊ ግምገማቸውን ያቀረቡበትን ጉባኤያቸውን አጠናቀቁ። አሁንም ግን ግልጽ ልዩነቶች እንዳሏቸው ተናግረዋል። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓቲ ውዳ አስኳራ ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ጄኔቫ በሚገኘው የስዊስ ቬላ ውስጥ ያደረጉትን በዲፕሎማሲያዊ ወግ የተካሄደና ከፍ ያለ ስፍራ የተሰጠውን ቆይታቸውን ፕሬዚዳንት ባይደን እንዲህ ነበር የገለጹት። የውይይታችን ሙሉ መንፈስ ውይይቱ በአጠቃላይ አራት ሰዓታት የዘለቀ ቆይታ እንደነበረው ገምታለሁ። መልካም አዎንታ የተንጸባረቀበትም ነበረ። የሩሲያ አቻቸው ቭላድሚር ፑቲንም የባይደንን ግምገማ የተጋሩበትን ሀሳብ እንዲህ ገልጸውታል። ውይይቱ ፍጹም ገንቢ ነበር። ሁለቱ ወገኖች በእንግሊዝኛው አጠራር ስትራቴጂክ ስቴቢሊቲ በመባል በሚታወቀውና የኒውክለር ጦር መሳሪያ አያያዝን አስመልክቶ ወደ ጥፋት ሊወስድ የሚችል አካሄድን ለመከላከልና ሁለቱ ሀገሮች አንዳቸው በሌላቸው ላይ ሊወስዱ በሚችሉት እርምጃ ሊመጣ የሚችልን አደጋ ለማስቀረት ነው። ረዥም ዕድሜ ባስቆጠረ ጽንሰ ሐሳብና እንዲሁም በሳይበር ደህንነት ዙሪያ ውይይት ለመጀመር ተስማምተዋል። ሳይረስ ኒውሊን በዓለም አቀፉ የስትራቴጂያዊ ጥናቶች ማዕከል የአውሮፓ ሩሲያና የዩሬዥያ ፕሮግራሞች አጥኚ ናቸው። አንዱ በሌላው ላይ ቅጣት በመበየን የሚከተለው መንገድን መከተል እና እያደረ ይበልጥ እየጠበበ የነበረው የዲፕሎማሲያዊ ግንኙነት አካሄድ መቋረጡ በራሱ ለሁለቱም ወገኖች አንዳች ትርፍ የሚያስገኝ አስፈላጊ እርምጃ ነው። ይሁንና ተጨባጭ ውጤቶችን ከማስገኘትና የሩሲያን ጠባይ መለወጥ ከማስቻል አንጻር ግን በመጪው ጥቂት ወራት ሂደት የሚታይ ይሆናል። የሁለቱ መሪዎች ንግግር አይነተኛ ለሚሰኙ የቀደሙ ስምምነቶች የሚስማማ መድረክ ማመቻቸት የታለመ በሚመስል ዘይቤ በ 19 ኛው ክፍለ ዘመን በተሰራ የስዊስ ቪላ ውስጥ ቢካሄድም በጦር ኃይሏና ና በሩሲያ የጦር ኃይሎች በሚደገፉት ተገንጣዮች መካከል ለአመታት የቀጠለው ግጭት ይበልጥ እያመረቀዘ በመጣባት ዩክሬን ጉዳይ ያሏቸው ልዩነቶች ግን አሁንም እንዳሉ ነው። ፕሬዚዳንት ባይደን የዩክሬን ሉዓላዊነትና የግዛት አንድነትን አስመልክቶ የዩናይትድ ስቴትስን የማያወላውል ቁርጠኛ አቋም ግልጽ አድርጌያለሁ። ሞስኮ የማትቀበለው መሆኗን በመግለጽ ብትቃወምም ዩክሬን ግን የኔቶ አባል የመሆን ብርቱ ፍላጎት አላት። በእስር ላይ የሚገኘውን የሩሲያ ተቃዋሚ መሪ አሌክሲ ናቫሊን መጪጣ ጨምሮ ባይደን ለሰብአዊ መብቶች መከበር የሚሰጡትን ድጋፍ አጽንኦት ሰጥተው ገልጠዋል። ፑቲን በበኩላቸው በፖለቲካ ተቀናቃኛቸው ላይ የወሰዱትን እርምጃ አስመልክቶ የቀረበውን ትችት ውድቅ በማድረግ ይልቁንም በዩናይትድ ስቴትስ በጥቁሮች ላይ የሚደርሱ ጥቃቶችን በመቃወም በተካሄዱ እንቅስቃሴዎች የታየውን ሁከት ጠቅሰዋል። የናቫሊን ጉዳይ አስመልክቶም ለሚደረግባቸው ግፊት ከያዙት አቋም ፈቀቅ የሚለው አልሆኑም። ናቫሊ ወደ ሩሲያ እንደተመለሰም ሆም ብሎ የሚያሳስረው ድርጊት ፈጸመ። የፈለገውን ነው ያደረገው። በአንጻሩ ባይደን እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሞስኮን ጣልቃ ገብነት አስመልክቶ በ2018 በሰጡት አስተያየት ከገዛ የደህንነቶቻቸው የምርመራ ውጤትና ድምዳሜ ይልቅ ከፑቲን ጋር መወገን ከመረጡት የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የተለዩ መሆናቸውን በግልጽ አሳይተዋል። ትራምፕ በጊዜው እንዲህ የሚል አስተያየት ነበር የሰጡት። in his denial today. president putin. i made it clear that we will not tolerate attempts to violate our democratic sovereignty. ዲሞክራሲያዊ ሉዓላዊነታችንን ለመጣስ ወይም ዲሞክራሲያዊ የምርጫ ሂደታችንን ለማተራመስ የሚደረጉ ማናቸው ሙከራዎችን እንደማንታገስና የአጸፋ እርምጃ የምንወስድ መሆናችንን ግልጽ አድርጌያለሁ። ባይደን አክለውም ሩሲያ የሳይበር ጥቃት ከፈጸመች የአጸፋ እርምጃ የሚጠብቃት መሆኑን ለፑቲን ነግረዋቸዋል። የዓለም አቀፉ የስትራቴጂያዊ ጥናቶች ማዕከሉ ሳይረስ ኒውሊንም እንዲህ ነበር የገለጹት። Biden will be careful to be proportionate in any cyber response he engages in uh, understanding Biden, that Biden United States ባይደን ከአትላንቲክ ውቅያኖስ ማዶ ከሚገኙ አጋሮቻቸው ጋር ያሏቸውን ግንኙነቶች ለማጠናከር በታለመውና ለአንድቸው መገባደጃ ከፕሬዝዳንት ፑቲን ጋር ያደረጉትን ጉባኤ እንዳጠናቀቁም ወዲያውኑ ወደ ዋሽንግተን ተመልሰዋል። ዘገባውን ከጄኔቫ ያደረሰችን ኳሲ ውዳ አስኳራና አሉላ ከበደን እናመሰግናለን። አድማጮች ያስደመጥናችሁ የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተከታዩን ዘገባ ያጠናቀረልን የአሜሪካ ድምፅን የአፍሪካ ቀንድ በቅርቡ የተቀላቀለ የአዲስ አበባ ዘጋቢ ኬኔዲ አባተ ነው። እንግዲህ የመጀመሪያው ዘገባው ነው በዛሬው እለት የምናስደምጣችሁ። ከዛሬ ጀምሮ የአሜሪካ ድምፅን የአፍሪካ ቀንድ ተቀላቅሏል ማለት ነው። ወደ ዘገባው እናልፋለን። ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ተጨማሪ ድጋፍ ማድረጓን አስታወቀች። ከዚህ ቀደም ከሳሃራ በስተደቡብ ለሚገኙ ሀገሮች 541 ሚሊዮን ሚሊዮን ዶላር መለገሷን የዓለም አቀፍ ልማት ኤጀንሲዋ የዩኤስአይዲ የኮቪድ-19 ግብረ ኃይል ዋና ዲሬክተር ጄሬማይ ኮንዲክ ገልጸዋል። ኮቪድ-19 በፈጣን ሁኔታ እየተስፋፋ ባለበት አፍሪካ አስራ አምስት ሀገሮች ወደ ወረርሽኙ ሶስተኛ ዙር ማዕበል በመሸጋገር ላይ መሆናቸውን አፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታውቋል። ኬኔዲ አባተ ተጨማሪውን ያስደምጠናል። ለአፍሪካ የሚሰጠውን የኮቪድ-19 ወረርሽኝ የዓለም አቀፍ ምላሽ በተመለከተ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩስአይዲ የኮቪድ-19 ግብረ ኃይል ዋና ዳይሬክተር ጄሬማይ ኮኒንዲክ እና የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዳይሬክተር ዶክተር ጆን ንኬንጋሶንግ ዛሬ በኢንተርኔት ጋዜጣዊ መግለጫ ሰጥተዋል። የኮቪድ-19 ወረርሽኝን ከአፍሪካና ከመላው ዓለምም ለማስወገድ አሜሪካና ዩኤስአይዲ ጉልህ ሚናቸውን በመወጣት ላይ እንደሚገኙ ዋና ዳይሬክተሩ ጄረማይ ኮኒንዲክ ገልጸዋል። አሜሪካ ከዚህ ቀደም ቃል ከተገባው 80 ሚሊዮን በተጨማሪ ግማሽ ቢሊዮን የፋይዘር ክትባት ለአፍሪካ ህብረትና ለ92 ባለዝቅተኛና መካከለኛ ገቢ ሀገሮች እንደምትሰጥ ፕሬዚደንት ጆ ባይደን ቃል መግባታቸውን ዋና ዳይሬክተሩ አስታውሰዋል። ይህም ለአህጉሪቱ እስካሁን በተለያዩ ሀገሮች ከተደረጉ የክትባት ድጋፎች ትልቁ መሆኑን አመልክተዋል። ከጤናው ዘርፍ በተጨማሪ ወረርሽኙ የሚያስከትላቸውን ሌሎች ተጽዕኖዎች ለመከላከል የሚያስችሉ ድጋፎችንም ዩናይትድ ስቴትስ ለአፍሪካ ሀገሮች በማድረግ ላይ መሆኗንም ጀርማይ ገልጸው ከኮቪድ ወረርሽኝ ጋር በተያያዘ ከሰጠችው የገንዘብ ድጋፍ በተጨማሪ ለ12 ሀገሮች ተጨማሪ 91 ሚሊዮን ዶላር መስጠቷንም ይፋ አድርገዋል። $541 million across 45 countries in sub-Saharan Africa to respond to the United States ከሰሃራ በታች ለሚገኙ 45 ሀገሮች የኮቪድ-19 ወረርሽኝን ለመከላከል የሚውል 541 ሚሊዮን ዶላር ድጋፍ አድርጋለች። ይህም ብሔራዊ የጤና ተቋማትን ለማጠናከር እንደ መድኃኒት ያሉትን ተደራሽነትና ስርጭት ለመደገፍ የሚውል ነው። በኮቪድ-19 ምክንያት ለተፈጠሩ አስቸኳይ የጤና የውሃ፣ የምግብና ሌሎች ሰብአዊ ፍላጎቶች ድጋፍ የሚውል ለ12 የአፍሪካ ሀገሮች ዩኤስ ተጨማሪ 91 ሚሊዮን ዶላር መስጠቷንም ዛሬ በማሳወቄ ኩራት ይሰማኛል ነው ያሉት። ድጋፉ የተደረገላቸው ሀገሮች ቡርኪና ፋሶ፣ ቡሩንዲ፣ ቻድ፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ኬንያ፣ ሞዛምቢክ፣ ሩዋንዳ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ታንዛኒያ እና ዚምባብዌ ሲሆኑ ድጋፉ በወረርሽኙ ሳቢያ የተከሰቱ አንገብጋቢ ሰብዓዊ ፍላጎቶችን ለማሟላት የሚውል መሆኑ ተገልጿል። ወረርሽኙ በአፍሪካ የጤና ሥርዓት፣ ትምህርት፣ ኢኮኖሚና ሌሎች ዘርፎችም ላይ የሚያሳድረውን ተጽዕኖ ለመከላከል ዩናይትድ ስቴትስ የምታደርገውን ድጋፍ በመሪነት እንደምትቀጥልም ገልጸዋል።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 በሌላ በኩል በአፍሪካ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ5 ሚሊዮን መብለጡንና ከእነዚህም ከ136 ሺህ በላይ የሚሆኑት በኮቪድ-19 መሞታቸውን በተመሳሳይ መድረክ ላይ የተናገሩት የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዳይሬክተር ዶክተር ጆን ኒኬንጋሶንግ ናቸው። በአህጉሪቱ የቫይረሱ ስርጭት እየሰፋ መምጣቱንና 15 የሚሆኑ ሀገሮች የወረርሽኙን ሽኙን ሶስተኛ ማዕበል እያስተናገዱ መሆናቸውንም ገልጸዋል። አስቸኳይና ትክክለኛ መፍት ይሄ በፍጥነት መስጠት ካልተቻለ ኮቪድ-19 አህጉሪቱን ክፉኛ እንደሚፈትናትም አስጠንቅቀዋል። ከዚህ ወረርሽኝ ጋር በተያያዘ በአፍሪካ ልዩ የሆነው ነገር በርካታ ሀገሮች ከእነዚህም በተለይ አስራ አምስቱ ሶስተኛ ዙር የወረርሽኝ ማዕበልን እየተሸጋገሩ ነው። ከመካከላቸው የተወሰኑት ወደ አራተኛ ዙር የሚሸጋገሩ ናቸው። አፍሪካ ውስጥ ያለው ሁኔታ ተለዋዋጭ ነው። ማድረግ ያለብንን በአስቸኳይ ማድረግ ካልቻልን በሚፈነዳ እሳተ ገሞራ ላይ የተቀመጥን ይመስላል። በአህጉሪቱ የዚህ ወረርሽኝ ተጽዕኖ የኢኮኖሚ፣ የጤና፣ የትምህርትና ሌሎች ዘርፎችን በመጉዳት ለትውልድ የሚተርፍ ነው ብለዋል። በመሆኑም ዓለም አቀፍ ትብብር፣ ጠንካራ ቅንጅታዊ አሰራርና መተሳሰብ አስፈላጊ መሆናቸውን ያስታወሱት የአፍሪካ ሲዲሲ ዳይሬክተር ዶክተር ጆን ንኬንጋሶንግ በዚህ ረገድ ዩኤስ አሜሪካ የመሪነት ድርሻ በመወጣት ላይ መሆኗን በመጥቀስ ምስጋና አቅርበዋል። የኮቪድ-19 ክትባቶች በብዛት መቅረብ እንዳለባቸውና ሁሉም ለጋሾች ኃላፊነታቸውን እንዲወጡም ጠይቀዋል ጠይቀዋል። አፍሪካ ውስጥ ክትባቱን የወሰዱት ከአህጉሪቱ የህዝብ ቁጥር ከአንድ በመቶ በታች እንደሆኑ ተገልጿል። የኮቪድ-19 ወረርሽኝን ለማስወገድ ፍትሐዊ የክትባት ስርጭት እንደሚያስፈልግ የሚገልጸው የዓለም ጤና ድርጅትም የበለጸጉት ሀገሮች ኃላፊነታቸውን እንዲወጡ በተደጋጋሚ አሳስቧል። የኮቪድ ክትባቶችን በብቸኝነት በመቆጣጠር ከዓለም የጤና ድርጅት ተደጋጋሚ ትችቶችን ያስተናገዱት የበለጸጉት ሀገሮች ከቅርብ ጊዜ ወዲህ ክትባቱን በመጠኑም ቢሆን ድሃ አገሮችም እንዲያገኙ እድል በመፍጠር ላይ ናቸው። የቡድን ሰባት አባል ሀገሮች ሰሞኑን እንግሊዝ ካርቢስ ቤ ያደረጉትን ስብሰባ ተከትሎ አንድ ቢሊዮን ክትባት በቀጥታ ወይም በኮቫክስ አማካኝነት ለመለገስ ቃል መግባታቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለዘገባው እናመሰግናለን። በድጋሚ እንኳን የአሜሪካ ድምጽ የአፍሪካ ቀንድን ተቀላቀልክ። መልካም እድልም እንመኛለን። ወደ ተከታዩ ዘገባ እንለፍ። የፊታችን ሰኞ ሰኔ 14 2013 ዓ ም የሚካሄደው ሀገራዊ ምርጫ በሰላም እንዲጠናቀቅ ቅድመ ዝግጅት መጨረሱን የአማራ ክልል ፖሊስ ኮሚሽን አስታወቀ። መራጩ ሕዝብ የጸጥታ ስጋት እንዳይገባውም በሁሉም የምርጫ ጣቢያዎች የጸጥታ ኃይል የ የተመደበ መሆኑን የገለጹት የክልሉ ፖሊስ ኮሚሽነር ተኮላ አይፎክሩ በሁሉም አካባቢ የጸጥታ ኃይል በተጠንቀቅ መቆሙን ዛሬ ለሀገር ውስጥና ለውጭ መገናኛ ብዙሀን ገልጸዋል። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን ዘገባ አድርሳናለች። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላይ ፎክሩ በመጪው ሰኞ በሀገር አቀፍ ደረጃ የሚካሄደውን ሀገራዊ ምርጫ አስመልክቶ ለሀገር ውስጥና ለውጭ ሀገር የመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫው ያነሱት ጉዳይ በመጪው ሰኞ የሚካሄደው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ቅድመ ዝግጅት መጠናቀቁን ነው። ምርጫው ያለምንም የጸጥታ ስጋት በሰላም እንዲጠናቀቅ ለማድረግ ህብረተሰቡ ከየትኛውም የወንጀል ስጋት ነጻ ሆኖ የመረጠውን የመሰለውን ፓርቲ እንዲመርጥ ከምንም በላይ የሀገራችን ሆነ የክልላችን ሰላም ሁኔታ አስተማማኝ እንዲሆን ከፍተኛ ዝግጅት አድርገናል። ከምርጫ በፊት በምርጫ ዕለትና በኋላ ሊከሰቱ ይችላሉ የተባሉ ችግሮች በጥናት የተለዩ መሆኑን የገለጹት ኮሚሽነሩ ስጋት ናቸው ተብሎ ለተለዩ ችግሮች ሁሉ ኮማንድ ፖስት የተቋቋመ በመሆኑ አፋጣኝ መፍትሔ ያገኛል ብለዋል። መራጩ ሕዝብ የጸጥታ ስጋት እንዳይገባው በሁሉም ቦታ የጸጥታ ኃይል በተጠንቀቅ እንዲቆም ተደርጓል ብለዋል። ኮሚሽነር ተኮላ ከክልል እስከ ዞና ወረዳ እስከ ቀበሌ ማዕከል የጸጥታ ኃይላችን እቅድ አዘጋጅቷል። የተዘጋጀው እቅድን ለፈጻሚ አካላት ማለት ኦሪንቴሽን ተሰጥቶ ከስልጠናም ከስልጠናን ባሻገር ስምሪት አድርገናል። ሁሉም የምርጫ ጣቢያዎች የምርጫ ክልልና የምርጫ ጣቢያዎች በፖሊስና በጸጥታ አካላት እንዲጠበቁ ተደርጓል። አጠቃላይ የክልሉ ፖሊስ ከክልሉ የጸጥታ አመራር፣ ከክልሉ ሚሊሻ፣ ከብሔራዊ ደህንነት፣ ከፌዴሪ መከላከያ፣ ከፌዴራል ፖሊስ ጋር በጥምር የጋራ ኮማንድ ፖስት አዋቅረን ከክልል እስከ ዞን ወረዳ እና ቀበሌ ምርጫ ጣቢያዎች ድረስ ኮማንድ ፖስት በማዋቀር ስራውን በሰላም እንዲጠናቀቅ ለማድረግ በዘጋጀነው ውቅር መሰረት ተግባራዊ ለማድረግ እነሆ ወደ ተግባራዊ እንቅስቃሴ ውስጥ ገብተናል። ስለዚህ መላው የክልላችን ሕዝብ ከወንጀል ስጋት ነፃ ሆኖ ከምርጫ ጣቢያዎች በመንቀሳቀስ የመሰለውን ፓርቲ ተፎካካሪ ፓርቲ እንዲመርጥ ጥሬን እያስተላለፍኩ የአማራ ክልል የጸጥታ ኃይል ከክልል እስከ ቀበሌ ድረስ በተዘረጋው መዋቅር በኮማንድ ፖስት የሚመራ ሲሆን መራጩ ህዝብ ከወንጀል ነፃ የሆነ ምቹ ሁኔታ የተፈጠረለት በመሆኑ ያለምንም ስጋት በምርጫው እንዲሳተፍ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አድማጮች የዜናና የትንታኔው መጽሄት የሚስተናገዱበትን ክፍለ ጊዜ ያጠናቀናል። አስቴር ምስጋናውን ለዘገባዋ እናመሰግናለን። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት በዌብሳይታችን አማሪክ ዶት ቪኦኤ ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ በትዊተር ላይ ብትፈልጉን ታገኙናላችሁ። አስተያየቶቻችሁን አኑሩ፣ ተከተሉን፣ ተነጋገሩ፣ ተወያዩ። የፌስቡክ ቀጥታ ገጻችንም በአሁኑ ሰዓት እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ምርጫን የተመለከተ ዘገባ የምናስተናግድበት ሰዓት ላይ እንገኛለን። በዘገባችንም ወደ ደቡብ ወሎ ዞኖች የሚገኙ ነዋሪዎችንና በዋግ ህምራ ብሔረሰብ ሰቆጣ ምርጫ ክልል አካባቢ ያሉ ነዋሪዎችን አነጋግሮ አስተያየታቸውን አካቶ ዘገባ ያሰናዳልን የወሎ ዘጋቢያችን መስፍን አራጌ ነው። ወደ መሰናዶ እንውሰዳችሁ። በስድስት ሀገራዊ ምርጫ ላይ በመራጭነት መሳተፋቸውን የሚናገሩትና በሰሜን ወሎ ዞን ወልዲያ ከተማ የሚኖሩት ሞላይመር የዘንድሮ ሀገራዊ ምርጫ ከቅድመ ዝግጅቱ ጀምሮ አንጻራዊ ዴሞክራሲ ጭላንጭል ታይቶበታል ሲሉ ነበር የገለጹት። ከቅስቀሳ ከምዝገባ ጀምሮ ሰፊ የሆነ ዲሞክራሲ ነው ያለው። በወዳዳሪ ፓርቲዎችም መንግስትም ቢሆን በቅስቀሳው ላይ ሰፊ የሆነ ቅስቀሳ እያካሄዱ ነው ያሉት። አላማቸውን እያሳዩ ነው ያሉት። ማንኛው ይጠቅማል፣ ማንኛው አይጠቅምም የሚለውንም ለመለየት ሰፊ እድል አግኝተናል ብዬ አስባለሁ። በአካባቢ ተጠያቂው የነበረውን የቅድመ ምርጫ ዝግጅትና ቅስቀሳ ከሚኖርበት የደቡብ ወሎ ዞኗ ኮምቦልቻ ከተማ አንጻር የመዘኑት ዘሪቱ አህመድ በበኩላቸው ተፎካካሪ ፓርቲዎች በነጻነት የተንቀሳቀሱበት እንደሆነ ገልጸዋል። በሁለት ሀገራዊ ምርጫ ላይ የመሳተፍ ተሞክሮ እንዳላቸው በማስታወስ ገዥ ፓርቲም ሆነ ተፎካካሪ ፓርቲ እኩል በሚባል ሁኔታ ነው እኛ አካባቢ ላይ አሁን ያለው የምርጫ ቅስቀሳ ሁለት ሺህ ሁለት እና ሁለት ሰባት ምርጫዎች ላይ ተሳትፍ ያለው መራጭ ነበርኩኝ የዛን ጊዜ እና ከዚ የተለየ ነገር ያየሁት ምንድን ነው ከገዥ ፓርቲ የበለጠ ተፎካካሪ ፓርቲዎች በነጻነት ነው እዚያ አካባቢ ላይ ሲቀሰቅሱም ሆነ የመልክታቸውን ሲያስተላልፉ የማየው። ሰላማዊ ሰልፎችንም ያካሂዳሉ። በጠየቁም ጊዜ ፈቃድን እያገኙ ሰልፎችንም ሲካሄዱና ምርጫ ቅስቀሳው ዲሞክራሲያዊ የሆነ መንገድ ሲተላለፍ አይቻለሁ። የዘንድሮን የቅድመ ምርጫ እንቅስቃሴ ከአስራ ዘጠኝ ዘጠና ሰባቱ ምርጫ ጋር ያነጻጸሩት የደሴ ከተማ ነዋሪው በቀል ተስፋይ በበኩላቸው ተፎካካሪ ፓርቲዎች ፖሊሲያቸውን ያስተዋወቁበት፣ ፓርቲዎች የግንባር ክርክር ያደረጉበት፣ የተሻለ የመገናኛ ብዙሃን ሽፋን ያገኙ በት እንደሆነ ጠቅሰዋል። በሀገሪቱ የተካሄዱ አምስት ምርጫዎች ነበሩ። አሁን ስድስተኛ ነው። በአራቱ የምርጫ ምትን ተሳትፏለች። ዘንድሮ የምርጫ ዝግጅት ከባለፈው ዘጠና ሰባት ላይ የተደረገ የምርጫ ዝግጅት ነበረ። እዛ ላይ ሰፊ የሆነ የሚዲያ ቅስቀሳ፣ ሰፊ የሆነ የፓርቲዎች ውይይትና ገለጻ እና የነበረ በቴሌቪዥን በተለያየ ሚዲያ ላይ ማለት ነው። ከዛ ያልተናነሰ ነው እና በቴሌቪዥን ፕሮግራም የስጣ ፓርቲዎችን ውይይት አይተናል። እንዲሁም ደግሞ በየከተሞቹ በየወረዳዎች ሁሉም ፓርቲዎች ህብረት ቅስቀሳ ሲያደርጉ ቆይተዋል። ዘጠኝ የመጨረሻውን ቅስቀሳ ሁሉም አድርገዋል። በዚህ አይነት ዝግጅት ላይ ናቸው ያሉ። ከዚህ በፊት የነበሩት ምርጫዎች ላይ እኔ የተሳተፍኩባቸውን ማለቴ ነው። የመምረጫ ወረቀቶቹ ራሱ ቅድሚያ መጥተው በየማህበረሰቡ በየቀበሌው ታች ድረስ በየቀጠናው እየወረዱ ማህበረሰቡ ጋር እየደረሱ የትኛው ቦታ ላይ ድምጻቸውን እንዴት እንደሚሰጡ እና የትኛው ጋርም መስጠት እንዳለባቸው ጭምር ነበር ቀስቀሳው ሲደረግ የነበረው። በዚህኛው ምርጫ ግን ያየሁት ነገር ምንድን ነው የመምረጫ ወረቀቶቹ ጭራሽ አልመጡም። ተካፍለው የተሰሩም ደግሞ እዚያ አካባቢ ባሉ የብልጽግና ፓርቲ ድርጅቶች የተዘጋጀ የመምረጫ ወረቀትን ተመስሎ የተሰራ ምንም አይነት ነገር የለም። ፍትሃዊ የሆነ ነጻ የሆነ ምርጫ ይካሄዳል ብዬ ጠብቃለሁ። በተለይ የሴቶች ተሳትፎ መጨመሩ ተስፋ ሰጭ ጅምር መሆኑን ይናገራሉ። የኮምቦልቻ ከተማ ነዋሪዋ ዘሬቱ በምርጫው ላይ የሴቶች ተሳትፎ ከዚህ በፊት ከነበረው በእጥፍ የበዛ ነው። ተፎካካሪ ፓርቲዎችም ላይ ያየሁት ነገር በገዢ ፓርቲም ላይ ሴቶችን የማሳተፉ ነገር ጥሩ ነገር እያየሁ ነው ያለው። አሁን ለደሴና ኮምቦልቻን ለማየት ችያለሁኝ። ሴቶች አሉ፣ ለክልል ምክር ቤት ተመራጭ ሴቶች አሉ። ሁለቱም ጋር ሴቶችን ተሳትፎ እየጨመረ ነው ያለው። ይሄ እንዲሁም ደግሞ ተፎካካሪ ፓርቲዎችም ላይ መሄድ እነሱም ጋር የሚሳተፉ ሴቶች አሉ፣ ተመራጭ የሆኑ የሚለጠፉ ባነሮች ነው ያለሁን። ተሳትፎ ጥሩ ነው ብዬ ነው የማስበው። የቅድመ ምርጫው እንቅስቃሴ ሰላማዊ እንደሆነ ሁሉ ምርጫውን ለማስኬድ አስተማ ሰላማኝ ሰላም መኖሩን ከወልዲያ ከተማ አንጻር አመሳክረው ይናገራሉ። የከተማዋ ነዋሪ ሞላ ይበር እኔም እንደ አንድ ህብረተሰብ ክፍል ምርጫው ሰላማዊ ይሆናል ብለን እንጠብቃለን። ምርጫውን ዲሞክራሲያዊ በሆነ መልኩ ሰው የመሰለውን እንዲመርጥ ቅስቀሳዎች ተደርገዋል፣ ትምህርት ተሰጥተዋል። እኔም የሚመለከተኝን እና ይመራኛል የምለውን ፖለቲካ ድርጅት ለመምረጥ ዝግጅት አድርጌያለሁ እና ሁላችንም በየአካባቢያችን ከጠዋት ጀምሮ ዝግጅት አድርገን ለመምረጥ እና ድምጻችን ለመስጠት ከአንዳችን ናውተንት እየተጠባበቅን ያለውና ምቹ ሁኔታዎች አሉ ብዬ ነው የማስበው ከምርጫው በኋላ ለውጥ ጠብቃለሁ የሚሉት ደሴ ከተማ ነዋሪው በቀለ በበኩላቸው ኢትዮጵያ ውስጥ በተለይ ባለፉት ሶስት ዓመታት የተስተዋለው አለመረጋጋትና የህዝቦች ሞትና ስደት ማስቆም ይቻላል ላሉት ፓርቲ ድምጻቸውን እንደሚሰጡ አረጋግጠዋል። በሃይማኖት፣ በዘር፣ በጎሳ ተከፋፍለን ብዙ ነገር አይተናል። አሁን በዚህ ቻቸር ሶስት አመት ባለሞላ ጊዜ ማለት ነው እነዚህን አስወግዶ ማንኛውም ሰው ማንኛውም ቦታ ሰርቶ የመኖር በማንኛውም ቦታ ሀብት ማፍራት በማንኛውም ቦታ ሳይሳል ሀገሬ በማለት ማንኛውም ብሔር ብሔረሰቦች ተዋዶና ተፈቃቅሮ ተተባብሮ የሚኖርባት ሀገር እንዲፈጠር እያደርግ የሚችለውን ፓርቲ መምረጥ እያስፈልጋል እያምናለሁ። ለምርጫው ሰላማዊነት የሁሉም አካላት ድርሻ ወሳኝ እንደሆነ አስተያየት ሰጪዎቹ አመላክተዋል። ሁላችንም በጋራ የተለያዩ የሀገሪቱ ከፍተኛ ሰዎች የሚባሉት እንዲሁም ደግሞ በአካባቢ ያሉ ትልልቅ ሰዎች፣ የሃይማኖት አባቶች፣ ወጣቶች የዩኒቨርስቲ ተማሪዎች ሁሉንም ያካተተል ዞሮ ዞሮ ሰላም ለሁሉም ነው የሚጠቅመው። ለሰላም ሲባል ሁላችንም በጋራ ሰባብ ሰላማዊና እንዲሆን የማድረግ ግዴታ አለብን። ምርጫው ሰላማዊ ና ፍትሀዊ እንዲሆን ሁሉም ሰው በየቤቱ ቤተሰቡን መምከር አለበት። ሴት ብልህ ነች። ብዙ ጊዜ ለግጭት ቅርብ የሆኑ ወንዶች ናቸው እና ሁላችንም ወንዶቻችንን፣ ወንድሞቻችንን፣ ባሎቻችንን እንዲሁም ደግሞ አባቶቻችንን መምከር ይኖርብናል ማለት ነው። ይህ በእንዲህ እንዳለ በዋግምራ ብሔረሰብ ዞን ቆጣ ምርጫ ክልል ሰኔ አስራ አራት ይካሄዳል ተብሎ ሲጠበቅ የነበረው ምርጫ መራዘሙ ቅሬታ እንደፈጠረባቸው አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። ውሳኔው የአካባቢውን ነባራዊ ሁኔታ ያላገናዘበ እጅግ ዘግይቶ የተላለፈ ነው የሚሉት የሰቆጣ ከተማ ነዋሪው ታደሰሸቱ የመራጩ ሕዝብ ስሜት ተጎድተዋል ብለዋል። ይህ ውሳኔ ቀድሞ መነገር ሲገባው የነበረ አራት ቀን ሶስት ቀን ወይም አምስት ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም። ለምን ከዛ በፊት ምንም ይሁን ምንም የፓርቲም ይሁን የመንግስትም የሁሉም አካላት አንዳ አምስት ፓርቲዎች አሉ። የተለያዩ ቅስቀሳዎችን ሲሰሩ ነው የከረሙት። በእግራቸው ቀበሌ ድረስ ጎጥ ድረስ ምናምን የሚቀሰቀሱበት ትልቅ ስራ ያከናወኑባቸው ናቸው፣ ሁሉም ፓርቲዎች ማለት ይቻላል። እነዚህ አካላት ጉልበታቸውንም አቅማቸውንም በርካታ ድካሞችንም ውጣውረዶችንም አሳልፈዋል። በተመሳሳይ ደግሞ ከፍተኛ ገንዘቦች ለዚህ ስራ ወጥቷል። ይሄ ገንዘብ እንደባከነ ነው ም ማስበው አሁን ሲቀር ምክንያቱም ኢኮኖሚካሊም ሳይኮሎጂካሊም ኢምፓክት አለው በዚህ ጉዳይ ላይ ማህበረሰቡም ላይ ፓርቲዎቹም። ሌላው የሰቆጣ ከተማ ነዋሪ የሆኑት ማሞሸቴ ተመሳሳይ አስተያየት አላቸው። ምርጫ ቦርድ ራሱ ከፍተኛ ወጪ ያወጡ የተለያዩ ማቴሪያሎችን እኮ ነበረ ስልጠናም ሰጥቷል። የተለያዩ ፓርቲዎችም የተለያየ ሀብት አውጥተዋል። ህዝቡ ጋር በመቀስቀስ በሚል ህዝቡም ለመምረጥ ዝግጅት እያደረገ ባለበት ሰዓት ይሄ ምርጫ ይቋረጥ መባሉ ፍትሐዊ አይደለም የሚል እምነት ነው ያለን። ለትግራይ አጎራባች ከሆኑ አካባቢዎች በቀር ምርጫ ለማካሄድ የሚያስችል ሰላም አለ ነው የሚሉት አስተያየት ሰጫዎቹ አሁን እኔ ባለሁበት ቦታ ሰቆጣ ከተማ ነው ያለሁት። ጸጥታ ችግር ችግር የለም የጸጥታ ችግር ያለባቸው ኦልሞስት በትግራይ ድንበር አካባቢ ያሉ ቀበሌዎች ላይ ነው ሰቆጣ ከተማ ላይ ምርጫ ማስኬድ ይቻላል የሚከለክል ነገር የለም አንዱ ሰቆጣ ወረዳ ነው እዚ አጠገባችን ላይ ያለው እዛም ላይ ያን ያክል የጸጥታ ችግር ያለበት አይደለም ከዞኑ ሰቆጣ ዙሪያ ወረዳ የሆነ ህዝብና ቀበሌ ያለው ነው ሰፊ ምርጫ ጣቢያዎች ያሉት ነው ስለዚህ የአካባቢ መምረጥ ሲገባው ያለ መምረጡ በህዝቡ ላይ ከፍተኛ የሆነ የስነ ልቦና ጫና አድርስ እንደ አስተያየት ሰጪዎቹ ውሳኔው በዴሞክራሲ ልምምዱ ላይ ተጽዕኖ ያሳድራል ሰውም አሁን እያለ ያለው ከዚህ በኋላ የምናደርገው ምርጫ ምንም አይነት ስሜት የለንም ነው የሚለው ሁለተኛ በምርጫ ቦርድም በመንግስትም ላይ አጠቃላይ በሁሉም ፓርቲዎች ላይ እምነት የሚያሳጣ እንደሆነ እኔም በግሌ ይታየኛል እኔም አሁን ለመምረጥ በዝግጁ በነበርኩበት ጊዜና በተነሳሳበት ጊዜና እንደገና ተራዝመዋል ተብሎ ለዛ ነገር መዘጋጀት ስሜትን ወደ በኋላ የሚጎትት ነገር ነው ያለው በሰቆጣ ምርጫ ክልል ገዥውን የብልጽግና ፓርቲን ጨምሮ ስድስት ተፎካካሪ የፖለቲካ ፓርቲዎች በአንድ መቶ ዘጠኝ የምርጫ ጣቢያዎች ላይ ለመሳተፍ እንቅስቃሴ ሲያደርጉ መቆየታቸውንና ለምርጫው ከ ከሰባ ሺህ ህዝብ በላይ ለመራጭነት ተመዝግቦ እንደነበረ የደረሰን መረጃ ያመለክታል። በጉዳዩ ላይ ከብሔራዊ ምርጫ ቦርድ ተጨማሪ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። የኢትዮጵያ ምርጫ ቦርድ ሰሞኑን በሰጠው መግለጫ ግን በጸጥታና ሎጂስቲክ እንዲሁም በሌሎች ተያያዥ ምክንያቶች የአምሳ ዘጠኝ ምርጫ ክልሎች የድምፅ መስጫ ቀን ወደ ጳጉሜ አንድ መተላለፉን ገልጾ ነበር። የቦርዱ የኮሚኒኬሽን አማካሪ ሶልያና ሽመልስ በቅርቡ ለጋዜጠኞች በሰጡት መግለጫ በበቂ ዝግጅት ና ትኩረት በእነዚህ ቦታዎች ላይ ጳጉሜ አንድ ቀን ምርጫውን ለማካሄድ የሚያስችለውን ዝግጅት ያደርጋል። የመራጮች ምዝገባ በተጨባጭ ሁኔታዎች ላይ ተመስርቶ ይካሄዳል ብለው ነበር። ከጳጉሜ አንድ በኋላ ግን ምንም አይነት ምርጫ እንደማይካሄድ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አራጌን ለዘገባው እናመሰግናለን። ቀጣዩ ዝግጅት በምርጫና ድህረ ምርጫ ወቅቶች ሰላማዊ መሆንና የዜጎች ደህንነት ጉዳይ ላይ ያተኩራል። በ1997 ዓ ም በተካሄደው ሀገራዊ ምርጫ ማግስት በተነሳ ሁከት ጭንቅላቷን በመመታቷ የግራ እጇና እግሯ ስራ ማቆማቸውን የምትናገረው የባህር ዳሯ ነዋሪ ተሞክሯን በማካፈል ወጣቶች ለምርጫ ሰላማዊነት እንዲሰሩ ታሳስባለች። በወቅቱ የየትኛውም ፖለቲካ ፓርቲ ደጋፊም እንዳልነበረች የምትናገረው እቺ ወጣት ሁከት ሁሉንም እንደሚጎዳ ታስታውሳለች። ሙሉ ታሪኩን አስቴር ምስጋናው አዘጋጅተዋለች። ኢትዮጵያ ካካሄደቻቸው አምስት ሀገራዊ ምርጫዎች ምርጫ 97 በንጽጽር በአይነቱም በአሳታፊነቱም የተለየ እንደነበር የብዙዎች ትውስታ ነው። ምርጫ 97 የራሱ አዎንታዊ ጎኖች እንደነበሩት ሁሉ የማይሻር ጠባሳት ትቶም አልፏል። የዚህ የማይሻር ጠባሳ ማሳያ የሆኑ ዜጎችም የደረሰባቸውን ዛሬም ይናገራሉ። ከእነዚህ ዜጎች ውስጥ አንዷ ወጣት ማስተዋል ጥላሁን ናት። ወጣት ማስተዋል በ997 ዓ ም የስምንተኛ ክፍል ተማሪ ነበረች። ከትምህርቷ ጎን ለጎን የአትሌቲክሱን ዘርፍ ለመቀላቀል የምትታትርና በክለብ የታቀፈች ሁለገብ ወጣትም ነበረች። የምርጫ ዘጠና ሰባትን ውጤት ይፋ መሆን ተከትሎ በተነሳው ሁከት ከትምህርት ቤቷ ቅጥር ግቢ ሳትወጣ በተተ ሰ ጥይት የእድሜ ልክ ጉዳት እንደገጠማት ትናገራለች። ምርጫው 97 ነበር። ግንቦት 7 ጥቅምት 25 ላይ 98 ላይ ረብሻ ተነሳና ና ትምህርት ቤት ላይ ረብሻ ሲነሳ ጓደኛዬ መምሩ ወደ ሻይ ቤት ክበብ እናምልጥ ወደ ሻይ ቤት ክበብ እንግባ ብሎ ወደ ዛይዞን ሊያመልጥ ሲል እሱን ሲመቱት፣ ልክ ጓደኛዬ ደግሞ ወይኔ ምናም ስትል እሷን ዝቅ አርጎ እግሯን እዚህ ጋር ሲመታት፣ እሷ በርከክ ብላ ደፋ ስትል ወይኔ ጓደኛዬ ብዬ ዘልየ እጀ በሁለት እጅ ብድግ ሳረጋት ቀና ስል እሷን እንዳያዙ ግንቡን አስጠግቶ ይተኩሳል። ሲተኩስ እያየሁት አይነካኝም ብዬ ከዛ ጭንቅላት የምመታኝና ተያይዘን እዛው እንትኑ ላይ ወደቅናን ና ጓደኛ እዛ በኋላ ሙታለች ብለው በከስከሱ ገብተው እንደዚህ አገላብጠው ሊጨርሱን ሲሉ መምራችን ስፖርት መምር ነበር ጋሽ ድረስ እሱ መጦ ምን አረጓችሁ እነዚህ ልጆች ደብተር ና ስኪርቶን የያዙ ምን አደረጓችሁ ምናምን ብሎ እሱ አስጣለ። እነዛ በኋላ አፋፍ ሰው ወስደው እኔን ሬሳ ክፍል ሌሎችን ኦፕሬሽን አድርገው ሰሩላችሁ። እኔን ያነሳኝ ልጅ እግሩን ተቋርጦ ወደ ሕይወቱ አለፈ። ሆስፒታል ገባች። ከሆስፒታል አንድ ዓመት ምናምን ያልተኛው ጭንቅላቴ ኦፕሬሽን አድርገው ይህ አጥንቱ ጠቅላላ ተከስክሶ ወጣ፣ አይደል ይሄ። ስለዚህ እዛ በኋላ በቃ አልሰማም፣ አላየም። ለሁለት ወር ምናምን ያህል አላይም፣ አልሰማም። በቃ በመታቀፍ በመታዘል ነበር የምሄድ። ቤተሰቦች፣ እናቴ ስታዝለኝ ሲደግማት፣ አባቴ ያቀፈ ምናምን ነበረ። በቃ ታክሲ ላይ ምናምን ቼክ አፕ ሲኖረኝ የሚወስዱኝ፣ እንደዛ ነበር ምናምን። እግዚአብሔር ይመስገን፣ ያው ቀኝ እጄ ደህና ነው፣ እሰራለሁ፣ ያው ጉዳቱ ቢኖርም። ጭንቅላቴ ግን እስካሁን ያው ነው፣ ክፍት ነው። አልገጠመልኝ። የእንጀራ እናቷ ወይዘሮ ብርቅ የመለሰ ክስተቱን እንዲህ ያስታውሱታል። አይ ወይኔ ልጄ ሞታ ነው። እኔ ግን ስገባ አርባ አምስት ቀን ድረስ ካፋና ካፋ ሳልላይ እህል ውሃ እኮ ምን ይበላው ነው? ያወጣሁት ወጪ ወጪ ነው። ልጅ እናተርፉልኝ፣ ቤቴን እሸጣለሁ እያለሁ ማንም ሳል ከማንም ሳል ማንም አለ እርዳታ እንለምን አለ

እግዚአብሔር ቢልልኝ እገፋበት ነበር ግን ልጅነቴንም ሳላውቀው ወጣትነትም ሳላውቀው ቆ እንደዚህ በአካል ላይ ነበር። የስፖርት ዘርፍ ነበር አትሌቲክስ፣ ሩጫ እና ደህና እንቅስቃሴ ያው ዋ ስራዎች ክለብ ምናምን ታቅፈን ነበር። እንጀራ እናቷ ወይዘሮ ብርቅ የመለሰም ኮትኩተው ያሳደጓት ልጃቸው ለወግ ለማዕረግ ደርሳ አያታለሁ ሲሉ ተስፋቸው መንገድ ላይ መቆሙ ያንገበግባቸዋል። ጓደኛቿ ሲሄዱ

ወጣት ማስተዋል ይህንን ሁሉ መከራ እንድትቀበል ያደረጋት ክስተት የአንድ የፖለቲካ ፓርቲ ደጋፊ ወይም አባል ሆነ አይደለም፣ በድንገት በሆነ ግጥምጥሞሽ እንጂ። እናም ማስተዋል እንዲህ የምርጫ ጊዜ ሲደርስ እኔን ያየህ ተቀጣ እያለች ወጣቱን ትመክራለች። በእኔ ይማረ በእኔ ብቃ ነው። እዚህ በኋላ ያም ተመረጠ ያም ተመረጠ ጉዳት የሰው ልጅ ህይወት እያየሹ ነው። ሞት አለ አደጋ፣ አካል ማጣት፣ በጣም ዘግናኝ ነገር ነው። ስለዚህ ሁሉም በሰላምና በጸጥታ ምርጫው ቢካሄድ ደስ ይለኛል። በእኔ ብቃ ነው። ምን ወጣቱ ካሳል አድርግልሽ ብሎ የመጣ ሰውም የለም። ምንም ያየኝም የረዳኝም የለም። ቀበሌም ስመላለስ ቆይ አንች፣ ቆይ ዛሬ፣ ቆይ ነገ። በቃ አፍ ያለው ነው ቀበሌ ላይ የሚያስፈልግ በራይና ተስፋ ተሞልቶ ያደገ ማንነት ፍጻሜው በቤተሰቦቿ በር ላይ በከፈተችው የጀበና ቡና መሸጫ ተወስኗል። ትርፉም ጸጸት መሆኑን ትናገራለች። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የምርጫን የተመለከቱ ዘገባዎችን የምናስደምጥበትን ሰዓት አጠናቀናል። አሁን ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ ሰባ አምስት በመቶ የሚሆኑት በቂ የሆነ ወርሃዊ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜ የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከእነዚህ ውስጥ ሃያ አምስት በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆኑ ነው ይህንን ችግር ለመቅረፍና ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ ማድረጉን የኢትዮጵያ ገንዘብ ሚኒስቴር ቢገልጽም የሴቶች የንጽህና መጠበቂያ ዋጋ ግን ባለፉት ስድስት ወራት በከፍተኛ ሁኔታ ጨምሯል ይላል። ቀጣዩ የኤደን ገረመው ዘገባ እንደሚከተለው ይቀርባል። ኢትዮጵያውያን ሴቶች የተፈጥሮ ሕግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት አምስት ዓመታት ውስጥ የጤና ሚኒስቴርን ጨምሮ ጀምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት፣ በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው። እውነት ነው ዋጋውን እንዲቀነስ ታክሱን ሪሙቭ አድርግ ያለው ወይም አደርጋለሁ ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም። ዋጋ መተመን ያለበት እንትን ሲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ ሰላሳ አምስት ብር የሚገዛ የነበረ አሁን እስከ ስልሳ ብር በዛ ላይ ደግሞ አመራቅ ያለ ሩራል ሩራል የሚባል ከተማ ውስጥ እስከ መቶ ሀያ ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ አይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው። ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል? ዋጋው በጣም ከፍ ብሏል። ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን። ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው። እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይሄም ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረትና ከዚሁ ጋር ተተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክሲ የተነሳላቸው ምርቶች በፍጹም በፍጹም ምንም ማሳበብ የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይሄ ነው የተባለ ምክንያት የሌላቸው የምርት የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው ምንነሳ እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም እዛም አካባቢ ከነበሩ ሴቶች እንጂ አግኝቼ ካነጋገርኩት በታታስ ወር በአስራ አምስት ብር ይሸጥ የነበረ የሀገር ውስጥ ምርት አሁን በሀያ አምስት ብር አስር ፍሬ የያዙ ከሀያ አምስት ብር ሲሸጥ አይቻለሁ። እዛ ደግሞ አልፎ ከውጭ ሀገር የገቡ የተለያየ ደረጃ ያላቸው የዚህ ውጥረታቸው ላይ እና አንዳንድ እንትናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ ሰማኒያ ብር ገብተዋል። ከአርባ እና ሰላሳ አምስት ብር እና አንዳንድ አንዳንዶቹ በመሀል ላይ ከአስራ አምስት የነበረው ሀያ አምስት ከሀያ አምስት ብር የነበሩ ወደ አርባ ብር የገቡ እና አሁን እስከ ሰማኒያ ብር የሚሸጡ የተለያዩ ምርቶችን አይቻለሁ ይህ ችግር ከምን አንጻር ሊከሰት ቻለ ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተርት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ ያው እንደተባለው የሴቴክ ምስመመጠበቂያ ዋጋ እንዲቀንስ ተብሎ በመንግስት አቅጣጫ ሰጥቶ አለ ለገንዘብ ሚኒስቴር ቀርበዋል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ሚለት ሰጥቷል ማለት ነው፣ ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ። ኢትዮጵያ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጪ የሚገባው ከፍተኛ የነበረው ቀረጥ ምሳሌ ወደ ሰላሳ በመቶ አካባቢ ነበረ፣ አስር በመቶ ነዋል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መዝጋት ማለት ነው የሚሆነው ማለት ነው። እና በተለይ ችግሩን ከዘላቂ በዘላቂ ከመሳት አንጻር የአገር ውስጦቹንም ማበረታታት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለች የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ ሰላሳ በመቶ የጣልበት ነው። አሁን ግን ዋጋው ለመቀለ ሰላሳ በመቶ ሳይሆን አስር በመቶ ተደርገዋል ማለት ነው። ከሀያ ፐርሰንት በላይ ነው። ፐርሰንቶች ሲማተላል ማለት ነው። የተደረገው ቅናሽ በጣም ብዙ ነው። ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ። ስለዚህ ከታክስ አንጻር መቀነት ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ የሚችሉ የሚለው እንግዲህ እንትኑ ያስፈልጋል ጥናት ያስፈልጋል ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት ሀያ በአስር በመቶ ሀያ በመቶ በግባቶች ተሰበስበ የነበረው ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዚያ መጠን ይቀንሳል ብንል፣ ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው። ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ። መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከሰላሳ ፐርሰንት ወደ አስር ፐርሰንት ታሪፍ ቅናሽ ተደርጎባቸዋል ማለት ነው ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል የተወሰደ እነዚህ እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ነው ያለ ነው፣ የታሪፍ ኤክሳይስ ታክስ የለባቸውም። ቀጥታ በሚመጡበት ወቅት ማለት ነው። ስለዚህ የተቀንፈው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ ቸዎች ባለፋብሪካዎች በግባትነት ለመጠቀም የሚያስገቡ ከሆነ የነበረ ምርተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጫነ ፋብሪካዎቹ ለጥሬ ቃነት ለማምረት ያመጡ እስከሆነ ድረስ ቅናሽ ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው። የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዚ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጠ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች። መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አለ ይህ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁኑ ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት፣ የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም ምክንያቱም እኛ ማንዴታችን አይደለም። አንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የእኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየንበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የእኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው። ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ላደረሰችን ዘገባ እናመሰግናለን። አድማጮች ስታዳምጡ የቆያችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ትገቡ ታገኟቸዋላችሁ። በቀጥታም ማዳመጥ ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። ስርጭቶቻችንን በቀጥታ በየዕለቱ እናስተላልፋለን። በተጨማሪም ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ተከተሉን፣ አስተያየት ስጡን፣ ተወያዩ፣ ተነጋገሩ። ጥቆማ ካላችሁም አድርሱን ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ ዓርብ በአህዱ ራዲዮ 94 ነጥብ 3 ላይ እንገኛለን። አሁን የፕሮግራም ማሳሰቢያ ይኖረናል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ፕሮግራም ማሳሰቢያችን እናልፋለን። የአሜሪካ ድምፅ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ቦርድ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርበላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓ ም ከጠዋቱ 2 ሰዓት እስከ 3 ሰዓት ይዘንላችሁ የምንቀርበው የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችን እንዲሁም በማህበራዊ ገጾቻችን ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ እንዲከታተሉ ለማስቻል እንሰራለን። የአሜሪካ ድምፅ እንግዲህ ቀደም ሲል እንደተናገር ነው። በዝግጅቶቻችን ላይ ያሏችሁን አስተያየትም አድርሱን። አሁን አንድ ሙዚቃ እንጋብዛችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀን ልንሰናበታችሁ ነው። የስርጭት አቀናባሪያችን ብርሃን ኃይሉ ለሙዚቃ ግብዣው አድማጮች ስም እናመሰግናለን። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። በሁሉም ባልደረቦቻችን በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። በነገው ምሽት እንገናኛለን። መልካም ምሽት። በደህና ደሩ

ሰረቀው።